ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ጠቅላይ ሚኒስትር አንቶኒ አልባኒዚ በሲድኒ ቦንዳይ ጃንክሽን ሕይወታቸው ላለፈ ሰዎች ሀዘናቸውን ገለጡ። የአውስትሬልያ ሰንደቅ ዓላማ በዛሬው ዕለት በግማሽ ዝቅ ብሎ እየተውለበለበ ነው። አውስትሬልያ ኢራን በእስራኤል ላይ የደረሰችውን ጥቃት አወገዘች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር አንቶኒ አልቤኒዚ የቦንዳይ ጃንክሽን ሐዘንተኞች ጋር ተቀላቅለው አውስትሬልያ ሐዘን ላይ መሆኑን ገልጠዋል ጠቅላይ ሚኒስትሩ ብቻዋን በስለት ሰዎች ወግቶ የገደለውንና ያቆሰለውን ግለሰብ ተጋፍጣ በመግደል ሌሎችን የታደገች የፖሊስ ኢንስፔክተር ኤሚ ስኮትን የብረት ማቆሚያን ይዞ ገዳዩ ግለሰብ ሌሎችን እንዳያጠቃ የኤሌክትሪክ ደረጃ ላይ ሆኖ የተከላከለውን ግለሰብና ሌሎችንም በዕለቱ የየድርሻቸውን የተወጡ ግለሰቦች ተግባር አንስተው ጀግንነት ፈጽመዋል በሚል አወድሰዋል፣ ምስጋናቸውንም አቅርበዋል። አቶ አልቤኒዚ የቅዳሜው ገበያ አደጋ አልባ ሊሆን እንደሚገባው አመላክተው በማያያዝም ይሁንና ንጹሕ ሰዎች ሕይወታቸውን አጥተዋል። ስድስት ሕይወቶች ጠፍተዋል፣ ሌሎች በጽኑ ቆስለዋል። ምሽቱኑ አራት ሰዎች ሆስፒታል ታክመው ወጥተዋል። አምስት ቁስለኞች አሁንም ድረስ ሆስፒታል ይገኛሉ። አንዱ በጽኑ ህመም ላይ ይገኛል። ዘመዶቻቸውን ላጡ ቤተሰቦችና ወዳጆች ሐዘናችን ጥልቅ ነው። በትናንትና ሁለት ከሟች ቤተሰቦች ጋር ተናግሬ ነበር በእጅጉ የከበደ ሐዘን ላይ ናቸው ብለዋል። አቶ አልቤኒዚ የአእምሮ ጤና እርዳታን አስፈላጊነት በማንሳትም እርዳታ የሚሹ ግለሰቦች አግባብ ያላቸውን ድጋፍ ሰጪ ድርጅቶች እንዲያገኙ አበረታተዋል። የስድስቱ ሰዎች ሕይወት ሲድኒ ዌስትፊልድ ሾፒንግ ሴንተር ያለፈው የኩዊንስላንድ ነዋሪ በነበረው የአርባ ዓመቱ ጆይል ካውቺ ነው። ከስድስቱ ሕይወታቸውን ካጡ ግለሰቦች ውስጥ የአምስቱ ስም ይፋ የሆነ ሲሆን እነሱም የ55 ዓመቷ ፒክሪያ ዳርቺያ፣ የጥበቃ ሠራተኛ ፋራዝ አህመድ ጣሂር፣ የ25 ዓመት ዶን ሲንግልተን፣ የ47 ዓመቷ ጄን ያንግና የዘጠኝ ወር ሴት ልጇ በስለት የተወጋችባት የ38 ዓመቷ አሽሊ ጉድ ናቸው። ሕይወታቸው ያለፈውን ግለሰቦች በክብር ለመዘከርም በዛሬ ዕለት የአውስትሬልያ ሰንደቅ ዓላማ በግማሽ ዝቅ ብሎ ተውለውልቧል። ማምሻውንም ከምሽቱ 6 ሰዓት አንስቶ የሲድኒ ኦፕራ ሃውስ የጥቁር ጥለት የብርሃን ቀለም ተላብሶ ያመሻል። የአእምሮ ጤና ድጋፍ ካሹ ቢዮንድ ብሉ ዘንድ በ1300 224636 ወይም ላይፍ ላይን ዘንድ በ131114 ይደውሉ። ይህ በእንዲህ እንዳለም ቅዳሜ ዕለት በስለት ጥቃቱን የፈጸመው ግለሰብ ጥቃቶቹን ያደረሰው ወንዶችን በመተው ሴቶችና ልጆችን ኢላማ በማድረግ እንደው ፖሊስ ገልጧል። ከሞቱት ስድስት ሰዎች ውስጥ አምስቱ ሴቶች ሲሆኑ፣ አንደኛው የጥበቃ ሠራተኛ ወንድ ነው። ይህንኑ አስመልክተው የኒው ሳውዝ ዌልስ ፖሊስ ኮሚሽነር ካረን ዌብ ሲናገሩ፣ ማለፊያ ቪዲዮዎቹ በራሳቸው ይናገራሉ አይደል እንዴ? በእርግጠኝነት ያ የእኛ ምርመራ ጉዳይ ይሆናል። ለእኔ ግልጽ ነው፣ ለመርማሪዎችም ግልጽ ነው። ጥቃት ሰንዛሬው ያነጣጠረው ወንዶችን ትቶ ሴቶች ላይ ነው። እንደምታውቁትና ሪፖርትም እንደተደረገው ከሞቱት ውስጥ አምስቱ ሴቶች ናቸው። እንዲሁም ሆስፒታል ተኝተው ሕክምና እየተከታተሉ ካሉት ውስጥም አብዛኛዎቹ ሴቶች ናቸው በማለት አጽንዖት ሰጥተው ተናግረዋል። ጠቅላይ ሚኒስትር አንቶኒ ቤኒዚ ሌሎች የዓለም መሪዎችን ተቀላቅለው ኢራን በእስራኤል ላይ ያደረሰችውን ጥቃት አውግዘዋል። ኢራን እሁድ ሌሊቱን በመቶዎች የሚቆጠሩ ቦምብ የታጠቁ ድሮኖችን ወደ እስራኤል ወንጭፋለች። የጥቃቱ አስበብም እስራኤል በዚህ ወር መጀመሪያ ላይ ሶሪያ በሚገኘው የኢራን ቆንስላ ጽህፈት ቤት ላይ ላደረሰችው የአየር ጥቃት አጸፋዊ ምላሽ መሆኑ ተነግሯል። እስራኤል ኤፕሪል አንድ ባደረሰችው ጥቃትም ሁለት ገዲብ ጄኔራሎችን ሁለት ገዲብ ጄኔራሎችን አክሎ አስራ ሁለት ሰዎች ህይወታቸውን አጥተዋል። ይሁንና እስራኤል እስካሁን ኃላፊነቱን አልወሰደችም። አቶ አልቤኒዚ ትላንት ባወጡት መግለጫ ከቡድን ሰባት መሪዎች ጋር አብረው የኢራንን የእስራኤል ጥቃት አውግዘዋል። በዚሁ ወደ ውጭ ምንዛሬ ተመናመራለን። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 64 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 36 ኢትዮጵያ ብር ከ38 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬልያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንባያና ሰመልን ፐርዝ፣ ፀሐያማ ሆኖ ይውላል፣ ዝቅተኛ 17፣ ከፍተኛ 31። አድላይድ፣ በአብዛኛው ፀሐያማ ሆኖ ይውላል፣ ዝቅተኛ 11፣ ከፍተኛ 23። ሜልበርን፣ ብራ ይሆናል፣ ዝቅተኛ 12፣ ከፍተኛ 19። ሆባርት፣ ደመናማ ይሆናል፣ ዝቅተኛ 10፣ ከፍተኛ 17። ካምብራ፣ በከፊል ደመናማ ይሆናል፣ ዝቅተኛ 5፣ ከፍተኛ 22። ሲድኒ፣ በአብዛኛው ፀሐያማ ሆኖ ይውላል ዝቅተኛ 16 ከፍተኛ 25። ብሪስበን አብዛኛው ፀሐያማ ሆነው ይውላል። ዝቅተኛ 18 ከፍተኛ 28። ዳዊን በከፊል ደመና መሆናል። ዝቅተኛ 25 ከፍተኛ 35። አዲስ አበባ ያካፋል። ዝቅተኛ 14 ከፍተኛ 25። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ጠቅላይ ሚኒስትር አንቶኒ አልባኒዚ በሲድኒ ቦንዳይ ጃንክሽን ሕይወታቸው ላለፈ ሰዎች ሐዘናቸውን ገለጹ። የአውስትሬሊያ ሰንደቅ ዓላማ በዛሬው ዕለት በግማሽ ዝቅ ብሎ የተውለበለበ ነው። አውስትሬሊያ ኢራን በእስራኤል ላይ ያደረሰችውን ጥቃት አወገዘች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።